ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሳቸው ከተቋረጡ መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያያዘ ለተወሰኑ ከሰብአዊ መብት ጥሰት ጋር የተጠረጠረው ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰኔ 15 ቀን 2011 ዓ ም የከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳዮች እየታየ ያለው ተወሰነ፣ ከስዳማ ቤንሻንጉል እና የሶማሊያ ክልል ግጭት ጋር በተያያዘ የተወሰኑት ክሳቸው እንዲቋረጥ የተደረገበት ሁኔታ ነው ያለው በፌዴራል ጠቅላይ አቃቢ ሕግ የኮሚኒኬሽን ጉዳዮች ጽሕፈት ቤት ዲሬክተር አቶ ዝናቡ ቱኑ ናቸው። ሙሉ ዘገባው በእለቱ አብሮስ ይቀርባል። ገና ከጅምሮ መንግስት እንደዚህ አይነት ሰዎችን የፍርድ ደት ማከናወን ሲጀምር በተጨባጭ መረጃ ላይ ተመስርቶ ቢሆን እንደዚህ አይነት ችግሮችን ለማስወገድ የበኩልን አስተዋጽኦ ያደርጋል እና የሕግ የበላይነትም ለማስከበር የራሱን ሚና መወጣት አለበትም። ጠቅላይ አቃቤ ሕግ ክሳቸውን እንዲቋረጥ ጉዳያቸውን ለሚመለከቱ ፍርድ ቤቶች ማመልከቱን ያስታወቅበትን ቀደም ብለን የሰማነባቸው የሰማነውን ውሳኔ አስመልክቶ በባህር ዳር በደሴና በመቀሌ ከተሰጡ አስተያየቶች ያንዳቸውን ነው ያስቀድም። ነው ሁለተኛው አጋማሽ ክፍለ ጊዜ ሙሉ ዝግጅቱ ይቀርባል። በእኛም አንጻር አሰራሩን አዳጋች ሊያደርገው የሚችልና ምናልባትም ቆም ብሎ ከአየር መንገድም ከሚመለከታቸው አካላት ከኢሚግሬሽንም ስራዎችን ማየት የሚያስፈልግበን ሂደት ላይ ያለን ይመስለናል። በተለይ ከዚህ በፊት ስለ ቻይና ነበር ሲወራ የነበረው አሁን ግን አድማሱን እያሰፋ የተለያዩ ሀገራት ከፍተኛ የሆነ ቁጥር ያለው ታማሚ እያስመዘገቡ ነው ያሉት። የኮሮና ቫይረስን አስመልክቶ የተቀናበረ ወይም በዛሬው ዕለት የተዘጋጀ ዝግጅት የተወሰደ ድምፅ ነው። የሰማችኋቸውም ዶክተር ኤባ አባተ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዲሬክተር ናቸው። ዘገባው በሁለተኛው በመጀመሪያው ክፍል ይቀርባል። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ የካቲት 17 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳኒች ፍሳዬ ደግሞ ዜናዎችን አነባለሁ። የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሱ ፓትሪክ ነው። እስከ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና በቅድሚያ ርዕሰ ዜናዎች፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዕ ካርዲናል ሊቀጳጳስ ብርሃነ ኢየሱስና የመሯቸው መልእክተኞች ኤርትራ እንዳይገቡ መከልከላቸውን የቤተ ክርስቲያኗ ሴክሬታሪያት አረጋገጠ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የህድ ጠቅላይ ሚኒስትር ናሬንድራ ሞዲ ኒው ዴልሂ ተገናኝተው ከተናገሩ በኋላ ሀገሮቻቸው በአንድ አብይ የንግድ ስምምነት ላይ እየሰሩ መሆናቸውን ገለጹ። የረጅም ጊዜ የግብፅ መሪ የነበሩት ሆስኒ ሙባረክ በ91 ዓመት ዕድሜያቸው አረፉ። አሁን ዝርዝር ዜና። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዕ ካርዲናል ሊቀጳጳስ ጳጳስ ብርሃን ኢየሱስና የመሯቸው መልእክተኞች ኤርትራ እንዳይገቡ መከልከላቸውን የቤተ ክርስቲያኗ ሴክሬታሪያት አረጋግጧል። ካርዲናሉና ቡድናቸው የኤርትራ ካቶሊካዊት ቤተ ክርስቲያን ባደረገችላቸው ጥሪ መሰረት ባለፈው ቅዳሜ ወደ ኤርትራ ተጉዞ እንደነበር፣ ነገር ግን የፀጥታ ኃይሎች አይሮፕላን ማረፊያ ላይ እንዳስቆሟቸው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ዛሬ ያወጣው መግለጫ አስታውቋል። የኤርትራ ካቶሊካዊት ቤተ ክርስቲያን ካርዲናሉንና ቡድናቸውን የጋበዘችው የኤርትራ ኪዳነ ምሕረት ቤተ ክርስቲያን የተመሰረተችበትን አምሳኛ ዓመት ኢዮቤልዩ በዓል ላይ እንዲገኙ እንደነበር መግለጫው ገልጿል። ካርዲናሉና ቡድናቸው ከ16 ሰዓታት በላይ በአይሮፕላን ማረፊያው ውስጥ እንዲቆዩ ከተደረገ በኋላ በነገታው እሁድ ከሰዓት በኋላ ወደ አዲስ አበባ ለመመለስ ተገደዋል ይላል መግለጫው። ከዚህ ጋር በተያያዘ አሰና የተባለው የኤርትራ ተቃዋሚ ሳተላይት ቴሌቪዥን ብፁዕ ካርዲናል ብርሃን ኢየሱስ የካቲት 16 2012 በአዲስ አበባ ቀበና ካቶሊካዊት ኪዳነ ምሕረት ዓመታዊ ክብረ በአረጋግጠን መጥተናል ብለዋል በሚል ያስተላለፈው መረጃ ፈጽሞ ከእውነት የራቀ ነው ብሏል መግለጫው። የአሰና ቴሌቪዥን ጣቢያ ያስተላለፈውን የተሳሳተ ዘገባ እንዲያስተካክልና ማስተባበያ እንዲሰጥ እናሳስባለን ይላል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ዛሬ ያወጣው መግለጫ ባለፈው አምምረዋል ፓርቲው አመራሮቹና የማዕከላዊ ኮሚቴ አባላቱን እስከ ነገ እንደሚመርጥ የተገለጸ ሲሆን ፓርቲው እውቅና ለማግኘት የሚያስፈልገው አራት ሺህ ፊርማና የፓርቲ ህገ ደንብ የማዘጋጀት ስራዎቹን አጠናቅቄያለሁ ብሏል። አዲስ ቸኮል ሰርዳ ከሌሎች የሶማሊያዊ ፖለቲካ ፓርቲዎች ጋር በመጣመር በምርጫ ለመወዳደር እየተዘጋጀ መሆኑን አስታወቀ። ሰርዳ ዛሬ የመጀመሪያ ጉባኤውን እያካሄደ ያለው በሀገሪቱ ለምርጫ ከሚወዳደሩ ፓርቲዎች አንዱ ለመሆን ነው። በሀገሪቱ ብዙ ተፎካካሪዎች ስላሉ ብቻ አይደለም ይህንን የምናደርገው። ከወብነት ጋር አውሮፓ ውስጥ እያለን በጥምረት ለመስራት ተስማምተን ነበር። በምርጫውም የጋራ ፕሮግራም ለመቅረጽ እየሰራን ነው ብለዋል። ፓርቲው ዛሬ ስላካሄደው የመጀመሪያ ጉባኤ የፓርቲው አስተባባሪ ዶክተር ዘካሪ አህመድ ለቪኦኤም ብለዋል። መልካም ሂደት ነው። የፓርቲው ፕሮግራም እንግዲህ የሚቀጥሉት ሰዓታት ውስጥ ውይይት ይካሄድበታል። መጨረሻ ላይም እንግዲህ የፓርቲው ማዕከላዊ ኮሚቴ ይመረጣል። ኦዲት ኮሚሽን ይመረጣል። ስራ አስፈጻሚዎች ይመረጣል። ቁጥራቸውም እንግዲህ ሲ ሲወሰን ነው መግለጫ የምሰጠው ማለት ነው። እና በአጠቃላይ ፓርቲው እንግዲህ ትልቅ ለውጥ ለማምጣት ያሉትን ተቃዋሚ የፖለቲካ ድርጅቶች በክልሉ ያሉትን ሰብሰብ አድርጎ ለውጥ ለማውጣት ነው። ይህ ለውጥ ደግሞ ህብረተሰቡ በህገ መንግስቱ የሰፈረውን የዲሞክራሲ የሰብአዊና ዲሞክራሲ መብት እንዲ መጠቀም የሚችልበትን መልካም አስተዳደር ለመፍጠር ነው። ፓርቲ ውስጥ ከነገ በሚቆየው ጉባኤው ሊቀመንበሩ ምክትል ሊቀመንበሩን እና የስራ አስፈጻሚ ኮሚቴ አባላቱ እንደሚመርጥ በምርሃ ግብሮ የተገለጸ ሲሆን እንደ ክልል ፓርቲ ለመንቀሳቀስ ከምርጫ ቦርድ የሚጠበቅበትን ማሟላቱን የጉባኤው አስተባባሪ አቶ ጀማል ኡመር በተወይ ላይ ለቪዮ ያስታውቀዋል። በፓርቲው የምስረታ ጉባኤ ላይ በክብር እንግድነት የተገኙት የኦብነግ ሊቀመንበር አድሚራል አብድራማን ሼክ መሃዲ ፓርቲያቸው ከሰርዳ ጋር በጥምረት ለመስራት መዘጋጀቱን ለጉባኤተኞች አስታውቀዋል። የሰርዳ ጉባኤን ለመሳተፍ ትላንት ማታ ነው ድሬዳዋ የመጣ ነው። ሰርዳ ና እኛ በጥምረት ለመስራት ተስማምተናል። አላማችን የሁሉም የሶማሌ ፓርቲዎች ጥምረት ለመፍጠር ነው። መልእክታችን ግልጽ ነው። በዚች ሀገር ብዙ ችግር አልፈናል። አሁን የምንቻቻልበትና አብረን የምንሰራበት ወቅት ነው። ሁሉም ብሔር የራሱ ፍላጎት አለው። የሌሎች መብት ባልተከበረበት ሁኔታ የአንዱ ተነጥሎ ሊከበርለት የሚችል መብት የለም። አሁን እኛ እያደረግን ያለነው ተአማኒና ሁሉም የሚስማማበት ግልጽ ውይይት ማካሄድ ነው ብለዋል የሰርዳ መስራች የሆኑት ዶክተር ዘካርያ አህመድ በአፄ ኃይለ ስላሴ ጊዜ ከሀገር ተሰደው የነበሩ ሲሆን እርሳቸው የሚመሩት ፓርቲ ሰርዳ እና በትጥቅ ትግል ተሳትፎ የሚታወቁ ኦብነግ በሀገሪቱ በዲሞክራሲያዊ መንገድ በጋራ ለመንቀሳቀስ ባለፈው አመት በጋራ ወደ ኢትዮጵያ መምጣታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን። የጀርመን መንግስት ለአፍሪቃ ቀንድ የአንበጣ መንጋ ወረርሽኝ ለመቆጣጠር የሚውል ሶስት ሚሊዮን ዩሮ ድጋፍ ማድረጉን አስታወቀ። ኬንያን እየጎበኙ ያሉት የጀርመን ፕሬዝዳንት ፍራንክ ዋልተር ትናንት ከኬንያው ፕሬዝዳንት እሁሩ ኬንያታ ጋር ተገናኝተው ስለ ሁለትዮሽ ግንኙነት መክረዋል። ገልሞ ዳዊት ዝርዝር ዘገባ አለው። የጀርመኑ ፕሬዝደንት ፍራንክ ዋልተር ስተንሜየር ለሶስት ቀናት ጉብኝት ኬንያ ናቸው። ባለፈው እሁድ ምሽት ናይሮቢ የገቡት ፕሬዝዳንት ዋልተር ትናንት ከኬንያው ፕሬዝዳንት ጋር ተገናኝተው በሁለትዮሽ ግንኙነት ላይ በኬንያ ብሔራዊ ቤተ መንግስት መክረዋል። ፕሬዚዳንት ዋልተር በዚህን ጊዜ አገራቸው ጀርመን በምስራቅ አፍሪካ ለተከሰተው አንበጣ መንጋ ወረርሽኝ ለመቆጣጠር የሚሆን 3 ሚሊዮን ዩሮ ድጋፍ እንደምታደርግ አስታውቀዋል። ምስራቅ አፍሪካ ላይ በተለይ ኬንያ ውስጥና በአካባቢዋ እየታየ ያለውን የአንበጣ ወረርሽኝ ለመቆጣጠር የድርሻችንን እያበረከትን፣ እያደረግን ካለው ድጋፍ በተጨማሪ በጀርመን የውጭ ጉዳይ ቢሮ አማካይነት የ3 ሚሊዮን ዩሮ ወደ አንድ መቶ አምስት ሚሊዮን ብር መሆኑ ነው እንደምንሰጥ ዛሬ አስታውቃለሁ። ይህም በዓለም የምግብና የእርሻ ድርጅት ኤፍኤኦ በኩል የሚደርስ ይሆናል። ፕሬዚደንት ዋልተር አክለው አገራቸው በጀርመን የልማት ተራድኦ ድርጅት ጂአይዜድ በኩል ለበርካታ የአፍሪካ ሀገሮች የምታደርገውን ድጋፍ ትቀጥላለች ብለዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታም የጀርመን መንግስት የምስራቅ አፍሪካ አንበጣ መንጋ ወረርሽኝ ለመቆጣጠር እያደረገ ያለውን ድጋፍ አድንቀዋል። ኬንያታ መንግስታቸው በኬንያ የተከሰተውን ወረርሽኝ ለመከላከል አቅም አጥቶ የአንበጣ መንጋው በበርካታ የአገሪቱ አካባቢዎች ጉዳት ማድረሱንም አክለው ተናግረዋል። ፕሬዚዳንት ኬንያታ ሀገራቸው ኬንያ ከጀርመን ጋር ያላት የኢንቨስትመንት ግንኙነት ማሳደግ እንደምትፈልግ ገልጸው የጀርመን ኩባንያዎች በኬንያ በተለይ በኢንዱስትሪ መስክ እንዲሳተፉ መንግስታቸው ድጋፍ ያደርጋል ብለዋል። ኬንያን እየጎበኘ ያለው የፕሬዝዳንት ዋልተር ልኡክ ለሶስት ቀናት የሚቆይ ሲሆን ፕሬዚዳንት ዋልተርና ኬንያታ ዛሬ ከዋና ከተማዋ ናይሮቢ ሰሜናዊ አቅጣጫ በምትገኘው ከያምቦ አስተዳደር አንድ የቴክኒክና ሙያ ኮሌጅ መርቀው አስከፍተዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ገልሞ ዳዊት እናመሰግናለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እና የህንድ ጠቅላይ ሚኒስትር ነሬንደራ ሞዲ ኒው ዴልሂ ተገናኝተው ከተነጋገሩ በኋላ ሀገሮቻቸው በአንድ አብይ የንግድ ስምምነት ላይ እየሰሩ መሆናቸውን ገልጸዋል። እስካሁን ባሉ ጊዜ ግን አብይ ስምምነት ለመደረጉ የተገለጸ ነገር የለን የለም። ቡድኖቻችን ተጨባጭ በሆነ የንግድ ስምምነት ትልቅ መሻሻል አሳይተዋል ለሁለቱ ሀገሮች ትልቅ ጥቅም የሚያስገኝ ስምምነት ላይ እንደምንደርስ እተማመናለሁ ሲሉ ትራምፕ ዛሬ የህንድ ጉብኝታቸውን ሲያገባድዱ ተናግረዋል። ህንድ ሶስት ቢሊዮን ዶላር የሚያወጡ ሄሊኮፕተሮችንና ሌሎች ወታደራዊ ዕቃዎችን እንድትገዛ ስምምነት መፈረሟን ፕሬዚደንቱ አስታውቀዋል። ሁለቱ ሀገሮች በጸረ አሸባሪነት በሳይበር ሴኪሪቲና በባህር ጉዳይ ጸጥታ ላይ ያላቸውን ትብብር እያሰፉ መሆናቸውንም ፕሬዚደንት ትራምፕ አስታውቀዋል። ሞዲን በበኩላቸው ተመሳሳይ ሞገስ አሰምተዋል። ትራምፕ በሁለቱ ሀገሮች መካከል ያለውን የንግድ ግንኙነት ከፍ አድርገዋል ብለዋል። የሁለቱን ሀገሮች ግንኙነትንም በከፍተኛ ደረጃ ላይ አድርሰዋል በማለት አሞግሰዋል። የረጅም ጊዜ የግብፅ መሪ የነበሩት ሆስኒ ሙባረክ በዘጠና አንድ ዓመት ዕድሜያቸው አረፉ። ማረፋቸው ዛሬ የተገለጸው በሀገሪቱ የመንግሥት ቴሌቪዥን ነው ሁስኒ ሚባረክ ከዘጠኝ ዓመታት በፊት በግብፅ በተካሄደው ህዝባዊ አመፅ ከስልጣን ከመወገዳቸው በፊት ሀገሪቱን ለ30 ዓመታት ለሚጠጋ ጊዜ ገዝተዋል በግብፅ አየር ኃይል ውስጥ በማገልገል እድገቶች ሲያገኙ ከቆዩ በኋላ በሂደት አዛዥና ምክትል የመከላከያ ሚኒስትር ለመሆን በቁ እንደ አውሮፓ አቆጣጠር በ1975 ዓ ም የፕሬዝደንት አንዋር ሳዳት ምክትል ሆነው ተሾሙ። እንደ አውሮፓ አቆጣጠር በ1981 ዓ ም አንዋር ሳዳት በእስላማዊ አማጽያን ሲገደሉ ሙባረክ ከጎናቸው ነበሩ። ከዚያም የሀገሪቱ ፕሬዝደንት ሆነው እንደ አውሮፓ አቆጣጠር በ1979 ዓ ም ከእስራኤል ጋር የተፈረመውን የሰላም ውል በማክበር ታማኝ የምዕራብ ሀገሮች ወዳጅ ሆነው በስልጣን ለመቆየት ቻሉ። አብዛኞቹ የመካከለኛው ምስራቅ ሀገሮች ከእስራኤል ጋር የተደረገውን የሰላም ስምምነት አጥብቀው ይቃወሙ እንደነበር የሚታወቅ ነው። ሙባረክ ግብጽን ረግጠው በመግዛት ይታወሳሉ። የአስቸኳይ ጊዜ አገዛዝ በማወጅ የጸጥታ ኃይሎች በተቃዋሚዎች ላይ እርምጃ እንዲወስዱና መሰረታዊ ነጻነቶችን እንዲገድቡ ሙሉ ስልጣን ተሰጣቸው። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 94.3ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሠረት ወደ ቀዳሚው የዕለቱ አቢይ ርዕስ የፌዴራል ጠቅላይ አቃቢ ሕግ በተለያዩ የወንጀል ድርጊቶች ክስ ቀርቦባቸው ከነበሩ ተጠርጣሪዎች መካከል የስልሳ ሶስቱን ተከሳሾች ክስ እንዲቋረጥ ጉዳያቸውን ለሚመለከቱ ፍርድ ቤቶች ማመልከቱን አስታወቀ። በከፍተኛ ወንጀሎች ተጠርጥረው የተከሰሱ ግለሰቦች ክስ ግን እንደማይቋረጥ ጨምሮ ገልጧል። ጠቅላይ አቃቢ ሕግ አያይዞም የህግ የበላይነትን ለማረጋገጥ ይበልጥ ተጠናክረን በመስራት ላይ ነን ብሏል። መለስካቸው አመሀ ተከታትሎታል። በፌዴራል ጠቅላይ አቃቢ ህግ የኮሚኒኬሽንስ ዳይሬክቶሬት ዳይሬክተር አቶ ዝናቡ ቱኑ እንዲሁም የድንበር ተሻጋሪና የተደራጁ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ አንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ክስ እንዲቋረጥላቸው አቃቢ ህግ ለፍርድ ቤት ማመልከቻ ያስገባላቸው ተከሳሾች ቁጥር ዛሬ 63 እንደደረሰ አረጋግጠዋል። ሁለቱም የጠቅላይ አቃቢ ህግ መስሪያ ቤት ባለስልጣናት ቀደም ሲል ከጠቅላይ ሚኒስትር ጽህፈት ቤት ሲገለጽ እንደነበረው ይህ እርምጃ የተወሰደው በሀገሪቱ የዴሞክራሲ ምህዳሩን ለማስፋት አስተዋጽኦ ያደርጋል በሚል እምነት እንደሆነም አቶ ዝናቡቱኑ አስረድተዋል። ከዚህ ቀደም በተለያዩ ወንጀል ድርጊቶች ተጠርጥሮ ያሉ ማስረጃም ምርመራም ተጠርቶ ክስም የተመሰረተባቸው በተለያዩ ደረጃ የሚገኙ ትላንትና የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ሲገልጹ እንደነበረው። ስልሳ ተጠርጣሪዎች ባለን ተጨማሪ መረጃ 63 ዛሬ ሶስት ነው ተጨምረው። ትላንትና የነበረው ቁጥር 60 ነው ትክክለኛው ሲገለጽ የነበረው። ዛሬ ደግሞ ተጨማሪ ሶስት ግለሰብ በመጨመር ስልሳ ሶስት ተጠርጣሪዎች ክሳቸው እንቋረጥ የተደረገበት ሁኔታ ነው ያለው አቶ ዝናቡ። ተጠርጣሪዎቹ የተከሱባቸው ድርጊቶችንም ተንትነዋል። እንዲሁም ለለውጡ የሚኖሩን ፋይዳ ከግምት ውስጥ በማስገባት ለሕዝብና ለመንግስት ጥቅም ስባልና አንዳንድ ጊዜም ደግሞ ተጠርጣሪዎቹ በወንጀል ውስጥ የሚኖራቸውን ሚናና ክብደቶችን ግንዛቤ ውስጥ በማስገባት ክሳቸው እንዲቋረጥ ተደርጓል። ክሳቸው ከተቋረጥ መካከል በሙስና ወንጀል በተለይም ከሜተ ጋር በተያያዘ የተወሰኑ ከሰብአዊ መብት ጥሰት ጋር የተጠራጠረው ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰኔ 15 ቀን 2011 ዓ.ም ከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳያቸው እየታየ ያለው ተወሰነ ከስዳማ ቤንሻንጉል፣ እና የሶማሊያ ክልል ግጭት ጋር በተያያዘ የተወሰኑት ክሳቸውን ቢቋረጥ የተደረገበት ሁኔታ ነው ያለው። የክሱን መቋረጥ ይዘት በተመለከተ አቶ ፈቃዱ ጸጋ ተጨማሪ ማብራሪያ ሰጥተዋል። አቶ ፈቃዱ ደጋግመው እንዳሉት ከተከሳሾች መካከል ክሱ ቢቋረጥላቸው በሀገሪቱ ዴሞክራሲያዊ ምህዳሩን ለማስፋት ይረዳል በሚል ጥያቄ ለጠቅላይ ሚኒስትሩ እንደቀረበላቸው እሳቸውም ጠቅላይ አቃቤ ሕግ በሚያቀርበው መሰረት ይህ ተፈጻሚ ሊሆን እንደሚችል አቅጣጫ መስጠታቸውን አስታውሰዋል። ይህም እንዴት እንደተሰራ አቶ ፈቃዱ አስረድተዋል። በዋነኝነት ዋናው የመጨረሻው ድርጊት ውስጥ ያሉ ሰዎች በዚህ ተጠቃሚ እንዳይሆኑ ተደርጓል። ለምሳሌ በራሱ አራት ወንጀሎች ናቸው ትኩረት የምንሰጥባቸው፣ ግድያ፣ ማንነትን መሰረት ያደረጉ ዘረፋዎች፣ አስገድዶ መድፈር እና ማነሳሳት ወንጀሎች ናቸው። ዋንኛውን ተግባሩን ስራውን የሰሩ ሰዎች ላይ ተጠቃሚ መሆን እንደሌለባቸው፣ ነገር ግን የፖለቲካ ምህዳሩ ሊሰፋ የሚችል ከሆነ አሁንም መንግስት በተደጋጋሚ ጊዜ በሚያነሳው መሰረት በወደ ሰፊነት በይቅርባይነት በመመቻቻል መታለፍ የሚችል ከሆነና ሀገርን የሚጠቅም ከሆነ ክስ የሚነሳላቸው ሰዎች ስም ዝርዝር ለመንግስት ቀርቦ ውሳኔ አግኝቷል። አቶ ፈቃዱ አክለውም የልየታውንና የክሱን መቋረጥ ሂደት አብራርተዋል። በዚህ ሀገር ላይ ባለው ለውጥ ተከትሎ በተፈጸሙ ወንጀሎች ላይ እያንዳንዱን ወንጀል የፈጸመው ሰው ንክሰስ ብንል በጣም ቁጥሩ ብዙ ነው የሚሆነው። በዋነኝነት ለመለየት ይሞከር የነበረው ተሳትፏቸው ጎላጎላ ያለ ከፍ ከፍ ያሉ ሰዎችን ነው ለመለየት ይሞከር የነበረው። አሁንም ክስ ካቀረብንባቸው ሰዎች ተሳትፏቸው የማን ያነሰ የሚለውን ወደ መለየት ነው የተኬደውና የወንጀል ተሳትፏቸው አነስ ያሉ ሰዎች፣ የጤንነት ችግር ያለባቸው የተወሰኑ ሰዎች፣ ከልጆች ጋር ያሉ ሰዎችን በመለየት ክስ እንዲቋረጥ ተወስኗል። ምናልባት ትናንትናም ዛሬም ዘገባ ላይ የመንግስት ከፍተኛ አመራሮች እና የፖለቲካ መሪዎች በሚል ነበረ ሲገለጸ የነበረው ሱስተት ነው። በዚህ አይነት ደረጃ አደለም። ሁለቱ ባለስልጣናት ህግን የማስከበሩ ስራ በአሁኑ ወቅት ይበልጥ ተጠናክሮ እየሰራ እንደሆነም ለጋዜጠኞቹ ተናግረዋል። ይሁን ና ጋዜጠኞቹ አያሌ ጥያቄዎች ሊያቀርቡ ፍላጎታቸውን ያሳዩ ቢሆንም ባለሥልጣናቱ በዚያ መጠን ለመቀበል ፈቃደኛ አልነበሩ ጠቅላይ ዐቃቤ ህግ አመሻሹ ላይ በይፋዊ ድረገጹ ክሳቸው እንዲቋረጥላቸው ለፍርድ ቤት ጥያቄ ያቀረበላቸውን የስልሳ ሦስቱን ተከሳሾች ስም ዝርዝር አውጥቷል ከእነዚህ መካከል የቀድሞ የብሔራዊ መረጃ ደህንነት ወይም ኢንሳ ዲሬክተር ሌተና ኮሎኔል ቢንያም ተወልደ የሶማሌ ክልል የሴቶችና የህፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ፣ አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ የአመራር አባል፣ እንዲሁም አቶ ኤርምያስ አመልጋ በባለሀብትነታቸው የሚታወቁ ይገኙበታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃል ለዘገባው አመሰግናለሁ። አድማጮች፣ ወደ አሳሳቢው የኮሮና ጉዳይ የሚወስድን የኮሮና ቫይረስ ጉዳይ የሚወስድን ዘገባዎችን እንለፍ። በኢትዮጵያ የኮሮና ቫይረስ በሽታ ምልክት የታየባቸው አስራ ስምንት ተጠርጣሪዎች የላቦራቶሪ ምርመራ ተደርጎላቸው ከቫይረሱ ነጻ መሆናቸው መረጋገጡን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። በኢትዮጵያ ውስጥ በቫይረሱ መያዙ የተረጋገጠ ሰው እስካሁን ያለመኖሩንም ተቋሙ ጨምሮ ገልጧል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ እንዳስታወቀው ከጥር 15 2012 ጀምሮ በቦሌ አውሮፕላን ማረፊያ በሰባቱ መግቢያዎች 191707 በላይ የሚሆኑ መንገደኞች በሙቀት ልየታ ያለፉ ሲሆን ከእነዚህም ውስጥ 4821 መንገደኞች በሽታውን ሪፖርት ካደረጉ ሀገራት የመጡ መሆናቸው ተገልጿል። በሁሉም ወደ ሀገር መግቢያ ጣቢያዎች 321555 በሙቀት መለያ ቦታዎች የኢቦላ እና ኮሮና ቫይረስ ወይንም ኮቪድ-19 በማጣራት እንዲያልፉ መደረጉ ተነግሯል። ከሳምንት በፊት ክትትል ሲደረግባቸው የነበሩ ግን 14 ቀናት የሞላቸው 390 ሰዎች ክትትሉ መጠናቀቁም ተገልጿል። በአሁን ሰዓት 829 የሚሆኑ ሌሎች ደግሞ ባሉበት ቦታ ሆነው የጤና ክትትል እየተደረገላቸው ነው ብለዋል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ። ነገር ግን አሁን በኛም አንጻር አሰራሩን አዳጋጅ ሊያደርገው የሚችልና ምናልባትም ቆም ብሎ ከአየር መንገድም ከሚመለከታቸው አካላት ከኢሚግሬሽንም ስራዎችን ማየት የሚያስፈልግበን ሂደት ላይ ያለን ይመስለናል። በተለይ ከዚህ በፊት ስለ ቻይና ነበር ሲወራ የነበረው አሁን ግን አድማሱን እያሰፋ የተለያዩ ሀገራት ከፍተኛ የሆነ ቁጥር ያለው ታማሚ እያስመዘገቡ ነው ያሉት። እንዲሁም አንድ መንገደኛ በቻይና ብቻም ሳይሆን የተለያየ ትራንዚት ተጠቅመው ይገባል። ስለዚህ ያንን ፓስፖርቱን ብቻ በማየት ራሱ አንዳንዴ ሚስ ሊደረግ የሚችልበት ፖስቢሊቲም አለ። ምክንያቱም ኤሌክትሮኒክ ቪዛ ያላቸው ሰዎች ማነው ማህተብም ስለሌላቸው። ስለዚህ በተለይ በትራንዚት ከቻይና በቀጥታ በማይመጡ ወይም ደግሞ በሽታው ከተከሰተባቸው ሀገራት በቀጥታ የማይመጡ ግን የተለያዩ መዳረሻ መንገዶችን ተጠቅሞ የሚመጡት ላይ በተገቢው መንገድ ቅንጅታዊ አሰራር ባለው መንገድ ለመስራት ስራዎች ተጀምረዋል። ነገር ግን አሁን በምናውቃቸው በሽታው ከተከሰተ ባቸውእና በተለይ ደግሞ ከቻይና ለሚመጡት ግን በጣም በጣም ስትሪንጀንት በሆነ ሲስተም ውስጥ የሚያልፉበት ሁኔታ ነው ያለው። እንደውም አሁን ምንድን ያደረግ ነው በቀጥታ የኢሚግሬሽን ሰራተኞች ምናልባት ከውጭ ስንመጣ የምናየው የመጨረሻው ፓስፖርታችንን አሳይተን ማህተብ ተመቶልን ምንገባባት ቦታ አለች። እዛ ላይ ሲደርስ ማንኛውም መንገደኛ መጀመሪያውኑ የጤና ምርመራ ማድረጉን የኢሚግሬሽኑ ባለሙያ ራሱ ይጠይቋል። ካርድ አለች ያቺን ካርድ ያለያዘ ሰው እንደ አልፍ ተደርጎ በተቻለ መጠን አንድን ሲስተም ቢያልፍ ሁለተኛው እንዲይዘው ሁለተኛው ቢያልፍ ሶስተኛው እንዲይዘው ተደርጎ ነው ዲዛይን የተደረገው። ነገር ግን የሚመጡ ጥቆማዎች በጣም አበረታች ና ያለንን ስራንም ደግሞ ለመፈተሽ ና ለማረም ስለሚረዳን እንዲህ አይነት በተለይ በጎ የሆኑ ምልከታዎች ቢጠናከሩ ጥሩ ነው የሚል እምነት አለን። በየጊዜው የበሽታው መረጃ እንደሚደርሰው የገለጸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ካለፈው ሳምንት ጀምሮ 12 አዳዲስ ያልተረጋገጡ መረጃዎች ለኢንስቲትዩቱ የድንገተኛ ሕብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል እንደደረሱ ገልጿል። ሁሉም ጥቆማ ከተማዎች ላይ ማጣራት ተደርጎ የበሽታውን ምልክት አለማሳየታቸውን ማረጋገጡን ዶክተር ኤባ አባተ ተናግረዋል። የቫይረሱ ስርጭት ከተሰማበት ጥር 15 2012 ጀምሮ እስካሁን ድረስ በአጠቃላይ 72 መረጃዎች ለኢንስቲትዩቱ ድንገተኛ የህብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል ደርሷል ብለዋል። ዶክተር ኤባ በሁሉም ጥቆማዎች ላይ ማጣራት መደረጉንና ከጥቆማዎቹ 18ቱ የበሽታው ምልክቶችን በማሳየታቸው እና የቻይና ጉዞ ታሪክ ስለነበራቸው በተለያዩ ጊዜያት በለይቶ ማቆ ያ ማዕከል እንዲቆዩ መደረጋቸውንም ገልጿል። ምልክቱ የታየባቸውም አስራ አራቱ ሰዎች የላብራቶሪ ምርመራ ተደርጎላቸው ከቫይረሱ ነፃ መሆናቸው በመረጋገጡ ወደ ህብረተሰቡ እንዲቀላቀሉ መደረጉን የኢትዮጵያ ህብረተሰብ ጤና ኢንስቲቱት ዋና ዳይሬክተር ዶክተር ኤባ አባታ አስታውቀዋል። የተቋቋመ ግብረ ኃይል አለ ለዚህ ለኮቪድ 19 የዋናውም ታስክ ፎርስ ቴክኒካል ታስክ ፎርሱ እዛ ውስጥ ውጭ ጉዳይ ሚኒስቴር በራሱ ኃላፊዎች ይወከላል። ስለዚህ በየሳምንቱ በምናደርገው ውይይት ላይ አንደኛው አጀንዳ እንዴት እንደሆኑ ተማሪዎቹ በምን አይነት አግባብ ኤምባሲው እንደሚከታተል መረጃዎች እንግዲህ ከእነሱ እያገኘን ነው። አሁን ባለን መረጃ አብዛኛው ሀገራት እንግዲህ ቻይና ላይ በተለይ ያለውም ሁኔታ የቁጥጥሩን ሁኔታ እየጨመረ ሲመጣ አዳዲስ የሚጠቁ ቁጥርም በተለይ ቻይና ውስጥ እየቀነሰ ነው የመጣው እና ሌሎች ደግሞ በቻይና መንግስት እዛ ላሉ ተማሪዎቹ ሆኑ ሌሎች ግለሰቦች የሚሰጠውን ድጋፍ በማየት ሀገራት አሁን ኢቫኩዌት የማድረግ ፕሮሰሳቸውን ቆም ብለው እያዩት ነው ያሉት። አንዳንዱ ደግሞ በጣም በፈጠነ መንገድ የገቡት ደግሞ አስቸጋሪ ችግር ውስጥም እንደገቡ ያው ሁላችንም እናቅ ይመስለኛል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከክልሎች የድንገተኛ የህብረተሰብ ጤና አደጋዎች ሰጪ ማዕከል አስተባባሪዎች ጋር በቅርበት እየሠራ መሆኑን ያስታወቁት ዶክተር ኤባ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል በሲዲሲ አፍሪካ ድጋፍ ባለሙያዎቹ በድንበር ቅኝትና ኬዝ ማኔጅመንት ላይ ስልጠና እንደተሰጣቸው ገልጸዋል። እስካሁን ድረስ ኢትዮጵያ ውስጥ በቫይረሱ መያዙ የተረጋገጠ ሰው አለመኖሩን የገለጸው የህብረተሰብ ጤና ኢንስቲትዩት ህብረተሰቡ ይህንን አውቆ ሳይዘናጋ የበለጠ ጥንቃቄ እንዲያደርግም አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ ሙክታርን ለዘገባው አመሰግናለሁ። አድማጮች፣ አሁንም ከዚሁ ከኮሮና ጉዳይ ጋር ኮሮና ቫይረስ ጉዳይ ጋር ነው የምንቆየው። በቻይና ውሀን ከተማ የሚገኙ ተማሪዎች ባለፈው ሳምንት በመንግስት የተመደበው የሁለት መቶ ዶላር ገንዘብ ድጋፍ አልደረሰንም ሲሉ ቅሬታ አቀረቡ። የደንገረመው ተማሪዎቹንና በቻይና ቾንቺን ከተማ በሚገኘው የኢትዮጵያ ጀኔራል ቆንስላ ጽሕፈት ቤት ባለስልጣን አነጋግራ ተከታዩን አሰናድታለች። ባለፈው ሳምንት በቻይና የኢትዮጵያ ኤምባሲ ባደረገው ጥያቄ መሰረት የኢትዮጵያ መንግስት በውሃን ከተማ ለሚገኙ ሶስት መቶ ለሚሆኑ ኢትዮጵያውያን ተማሪዎች የሁለት መቶ ዶላር የገንዘብ ድጋፍ ለሁለት ወራት ያክል እንዲሰጣቸው የፈቀደ መሆኑ ቢገለጥም፣ ስማቸው እንዲጠቀስ ያልፈለጉ በቻይና ውቻንግ ዩኒቨርሲቲ የሚማሩ ተማሪዎች ግን ገንዘቡ እስካሁን ድረስ እንዳልደረሳቸው ገልጸው ቅሬታ አቅርበዋል። ማንም የተቀበለ የለም። ግሩፕ ላይ እየጠየቅን ያለ ነው። ያለኝ መረጃ ለማንም ተማሪ የደረሰው የለም። ሌላኛው ማንነቱ እንዲጠቀስ ያል ፈለገ ተማሪም ተመሳሳይ ቅሬታ ያቀርባል። አሁን አንዳንድ የዋጋ ንረቶች አሉ፣ እቃ ምንገዛበት እንደዛ ብሎ ታስቦም ነው ገንዘቡም፣ ይሄ ድጋፍ እናደርግላቸዋለን ምናምን ያሉን የተባለው ገንዘብ ደግሞ እስካሁን በእጃችን አልገባም። ነገ ዛሬ ይሉናል፣ በየቀኑ ይቀጥሩናል፣ ግን አልደረሰንም ገንዘቡ። በዚህ ጉዳይ ላይ ምላሽ እንዲሰጡን በቾንቺን ከተማ በሚገኘው የኢትዮጵያ ጄኔራል ቆንስል ጽህፈት ቤት ተጠዋዋቂ ቆንስል ጄኔራል የሆኑትን አቶ አንተነ ታሪኩን አነጋግረናል። ገንዘቡን በተመለከተ ያለ ሁኔታ ምንድን ነው? እያንዳንዱ ተማሪ ፎርም እንዲሞላ ተደርጓል። የሚተላለፍበትን የባንክ አካውንት ስም ዝርዝሩን፣ ሞባይል ቁጥሩ ይሄ ሁሉ ተጠናቋል። ይሄ ሁሉ ከተጠናቀቀ በኋላ ባለፈው አርብ ለእያንዳንዱ ተማሪ በባንክ አካውንቱ እንዲገባ ተደርጓል። ከተማሪዎች ጋር ታገኙት ፊድባክ ምንድን ነው? ገንዘቡ በእጃችን አልገባም የሚል ነው። ይህን ጉዳይ ቤጂንግ የሚገኙ የእኛ ኤምባሲ አባላት ባልደረቦችን ጠይቄ ይህን በተመለከተ ባንክ ድረስ ሄደው ገንዘቡ አልደረሰም በሚል አነጋግሯቸው በነበረበት ሁኔታ ከባንኩ የተሰጠው ምላሽ ምንድን ነው? የስታፍ ሾርቴጅ ስላለ ሁሉ ገንዘብ በአጭር ጊዜ ውስጥ ፕሮሰስ ማድረግ አልቻለም እና ቬሪሱን ይደርሳቸዋል አጭር ጊዜ ውስጥ ይደርሳል፣ ምንም የሚያሳስብ ነገር የለም የሚል መልስ ሰጥቷል። ይህን ለተማሪዎቹ ማህበር አባላት እነግሬያቸዋለሁ። ከዚሁ ጋር በተያያዘ በቻይና ውሀን የሚገኙ አንዳንድ ኮሌጆች በኮሮና ቫይረስ ለተጠረጠሩ ሕሙማን ለይቶ ማቆያነት እንዲያገለግሉ ቅድመ ዝግጅት እየተጠናቀቀ መሆኑን ጠቅሰን ላቀረብንላቸው ጥያቄ አቶ አንተነህ እስካሁን ድረስ ኢትዮጵያውያን ካሉበት ዩኒቨርሲቲ አንዱ ብቻ የተመረጠ መሆኑን ጠቅሰው ተከታዩ መላሽ ሰጥተዋል። ይሄ ጥቆማ ለእኛም ደርሶናል። በግል ተማሪዎችም ደርሶናል። ተማሪዎችም እንደዚሁ ለማህበራቸው አሳውቀው በማህበራቸው በኩል ይህም ጉዳይ ደርሶን ተከታትለነዋል። ጉዳዩን እዛ ለሚገኘው የውጭ ጉዳይ ቢሮ አቅርበን ወዲያውኑ በቂ ማብራሪያ ሰጠው ነው። እዛ ከሚገኘው የውጭ ጉዳይ ቢሮ የተሰጠ ምላሽ ምንድን ነው? አንደኛ የቻይና መንግሥት በተለያዩ የአገሪቱ የሕክምና ጣቢያዎችና ሆቴሎች እና ዩኒቨርሲቲዎች ላይ የኳራንቲን ስራዎችን ይሰራል። በተለይ በሆስፒታሎች ያው የህክምና የሚሰጥባቸው ቦታዎች ናቸው። ሆቴሎች እና ዩኒቨርሲቲዎች ግን ማገገሚያ ቦታዎች ናቸው። በዚህም መሰረት አስር ዩኒቨርሲቲዎች ተመርጠው ለማገገሚያነት እንዲውሉ የተደረገበት ሁኔታ አለ። እዚህ ውስጥ አሁን ውሃን ፖሊቴክኒክ ዩኒቨርሲቲ አንዱ ነው። እዛ ፖሊቴክኒክ ዩኒቨርሲቲ ውስጥ ሶስት ኢትዮጵያውያን ተማሪዎች ነው ያሉ። ሁለተኛ እዛ ዩኒቨርሲቲ ውስጥ ለማገገሚያነት የተመረጠው ቦታ ተማሪዎች የሚኖሩበት ቦታ አይደለም። ተማሪዎች ከሚኖሩበት በጣም የተለየና ምንም ኮንታክት በሌለው ቦታ ተመርጦ ነው። እዛ የሚገቡት ሰዎች በሽተኞች ሳይሆኑ ከህክምና ዲስቻርጅ ሲደረጉ ማለት ብነው የወጡ እንደ ማገገሚያ ነው ይሄ ነው ያለው። ይሄ ቦታ ዴዚግኔትድ ተደርጎ ለዛ የሚያስፈልገው ፋሲሊቲ እየተሟላ ነው ያለው እንጂ እስካሁን እዛ የገባ አገጋሚ ሰው የለም። ለወደፊት መንግስት ሲወስን እና አስፈላጊ ሆኖ ሲገኝ አገጋሚ ናቸው የሚባሉ ለጊዜው የሚቀመጡበት ቦታ ነው ተብሎ ነው በዝግመት የተደረገው እንጂ ማንም ሰው እስካሁን እዛ ውስጥ እንዲገባ አልተደረገም። በተጠቀሰው ዩኒቨርሲቲ ውስጥ በተማሪዎቹ ማደሪያ ቤትና በማገገሚያው መካከል የአራት መቶ ሜትር ርቀት መኖሩንና የተለየ ከለላ እንዳለው ተረተናል። ከኔ የበሽታ መከላከል ተቋም ሲዲሲ አንድ የኮሮና ህመምተኛ ከሌላ ሰው ስድስት ጫማ ወይም ወደ ሁለት ሜትር ገደማ ርቀት ላይ መሆን እንዳለበት አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን ገረመው እና አመሰግናለሁ ለዘገባዋ። ከኮሮና ቫይረስ ጉዳይ አሁን ደግሞ ወደ ግብፅ የሚወስደን ዜና ልውሰዳችሁ። የቀድሞ የግብፅ ፕሬዚዳንት ሆስኒ ሙባረክ አረፉ። ለረዥም ዘመን የመካከለኛው ምስራቅ የመረጋጋት ተምሳሌ ተደርገው ይታዩ የነበረ ቢሆንም ከስልጣናቸው የተወገዱት ግን በህዝባዊ አመፅ ተገፍቶ መሆኑም ይታወሳል። ሙባረክ ዛሬ ማክሰኞ ያረፉት በዘጠና አንድ አመታቸው መሆኑም ታውቋል። ከካይሮ የአሜሪካ ድምፅዋ ኤሊዛቤት አሮት አንዳንድ ዘመናዊ ፈርዖን አንዳንዶች ዘመናዊ ፈርዖን ብለው የሚጠሯቸውን የሙባረክን ህይወት መለስ ብላ ትቃኛለች። ቆንጅታ ታቀርበዋለች። መንበረ ስልጣኑን ወደ ሰላሳ አመታት ያህል የሙጥኝ ብለው የኖሩት ሆስኒ ሙባረክ እንደ ዘመናቸው የአረብ ሀገሮች መሪዎች ሁሉ ሀገሪቱን የግል እርስታቸው አድርገዋት ነበር ለጓደኞቻቸውና ለቤተሰባቸው አባላት የመንግስት ስልጣን ቦታዎች ሲሰጡ በኋላም ወንዱን ልጃቸውን ወራሴ መንግስታቸው ሊያደርጉ ሲያዘጋጁም ነበር። ይህ ታዲያ እንደ ኤሮፓውያን አቆጣጠር በ2011 ዓ.ም ካይሮን ለ18 ቀናት ያንቀጠቀጣትን የታህሪር አደባባዩን ህዝባዊ አመፅ ተቋቁሞ ሊዘልቅ አልቻለም። የሆዝኒ ሙባረክ ምክትል የነበሩት ኦማር ሱሌማን ግብፅ አስቸጋሪ በሆነ ሁኔታ እያለፈች ባለችበት በዚህ ወቅት ፕሬዚዳንት ሙባረክ ከስልጣናቸው ሊለቁ ወስነዋል። እናም በዚህ ዜና በዐመፅ ወጥሮ በያዛቸው ተቃዋሚ ዘንድ የድል አድራጊነት ደስታ ሆነ። ያ በሆነ በወራት ጊዜ ውስጥ ሆስኒ ሙባረክ በተቃዋሚዎች ላይ በተፈጸሙ ግድያዎች ተከሰው የፍርድ ሂደታቸውን በታጠረ መቀመጫ ውስጥ ሆነው ሲከታተሉ ይታዩ ጀመር። የዕድሜ ልክ እስራት ቅጣት ተፈረደባቸው። ለአብዛኞቹ ግብፃውያን እንደ ፕሬዝደንት የሚያውቋቸው ብቸኛው መሪ የነበሩት ሙባረክ የፖለቲካ ታሪካቸው በዚህ መልክ ይፈጸማል ተብሎ አይታሰብም ነበር። ለነገሩ ሙባረክ ስራዬ ብለው ጥረውበትም አልነበረም። የስልጣን መንበሩ ላይ የወጡት እንደ አውሮፓውያን አቆጣጠር በ1981 ዓ ም የወቅቱም ፕሬዚደንት አንዋር ሳዳትን ጽንፈኛ እስልምና አክራሪዎች ገደሏቸው። አንዱ ሳዳት የተገደሉበት ምክንያት ከእስራኤል ጋር የሰላም ስምምነት ማድረጋቸው ነበር። የያኔው ምክትላቸው ሙባረክ አብረዋቸው ነበሩ። የሳዳት ገዳዮች ሙባረክ መሪነቱን እንዲይዙ አደረጉ። በአውሮፓውያን 1973 ዓ ም በተካሄደው የአረቦችና የእስራኤል ጦርነት ወቅት ሙባረክ የግብፅ አየር ኃይል አዛዥነት ደረጃ ደርሰው ነበርና ከእስራኤል ጋር ሳዳት በቋጠሩት የሰላም ስምምነት የሚገፉበት አልመሰለም ነበር። ይሁን እንጂ ከዩናይትድ ስቴትስ ግዙፍ የገንዘብ ማበረታቻ ተችሯቸው የሰላም ውሉን አክብረው ዘለቁ። ያን እያደረጉም በጎኑ ግብፅ ከእስራኤል ጋር በመስማማቷ ከተከፉባት የአረብ ሀገሮች ጋር ግንኙነታቸውን አሻሻሉ። የአገር ውስጥ ሰላምን ለማስከበር ደግሞ አስቸኳይ ጊዜ ተብሎ አስቸኳይነቱ ለበርካታ ዓመታት የዘለቀ ሕግ ደነገጉ። የግራ ዘመሙ የታጋሙ ፓርቲ መሪ የነበሩት ሁሴን ራዛክ ሂደቱን እንዲህ ሲሉ ያስታውሳሉ። ለሆስኒ ሙባረክ ግንባር ቀደም ዓላማቸው ጸጥታና መረጋጋትን ማስፈን ነበር። ይሁን እንጂ ያ መረጋጋት ዋጋ ማስከፈሉ አልቀረም። ለበብት ከበሬታ የቆሙ ድርጅቶችና ተቃዋሚዎች በሰፊው ሰዎች ላይ የማሰቃየት ድርጊት በመፈፀም ይከሷቸው ነበር። በምጣኔ ሀብቱ ዘርፍ ደግሞ ሙባረክ የለውጥ እርምጃ እወስዳለሁ ብለው ቃል ቢገቡም የህዝቡ ድህነትና ሥራ አጥነት ስር እየሰደደ ሄደ። ጽንፈኛ እስልምና አቀንቃኝ ኃይሎች ግብፃውያንና የውጭ ሀገር ጎብኚዎችን ሲገሉ ሙባረክ አሳደው እርምጃ ይወስዱ ነበር። ያን ሲያደርጉ ግን ጽንፈኛ ያልሆኑትን እስላማውያንም ወደ ጥግ በመግፋታቸው እስላማውያን በህዝቡ ዘንድ ያላቸው ድጋፍ ይበልጡን ሊጠናከር ቻለ። የፖለቲካ ተንታኙ ሂሻም ቃሲም እንደሚያስረዱት ሙባረክ ከሁሉም በላይ የራዕይ ድሃ ነበሩ። ለ30 ዓመታት የሀገሪቱ ጉዳይ ፈጻሚ ሆነው በተግባር ግን ምንም አለመፈየዳቸውም ብቻ አይደለም። በቃ ለቀን ተረኛ ቦታውን አስረክቦ እንደሚወጣ የማታ ተረኛ ቁጠሯቸው። ትተውት ያለፉት ታሪካቸው ይሄው ነው። በዚያው መጠን ደግሞ እጅግ በጣም በሙስና የዘቀጡም ነበሩ። አንዳንዶች እንደሚናገሩት የመጨረሻቸው የሆነው ልጃቸውን ጋማልን መንበረ ሥልጣኑን ሊያወርሱት ማጨታቸው ነው። በካይሮ የአሜሪካን ዩኒቨርሲቲው ተንታኝ ሰይድ ሳዲክ መሪነቱን ለልጃቸው ሊያወርሱ ማዘጋጀት ሲጀምሩ ያኔ አገዛዛቸው የነበረው ድጋፍ ይንኮታኮት ጀመር ሲሉ አስታውሰዋል። ህዝባዊ አመፁን የመሩባቸውም በፖሊሲዎቻቸው የተጎዱ የመካከለኛ ገቢ መደብ አባላት እንደነበሩ ተንታኙ ያክላሉ። ይሁን እንጂ ሙባረክ በፍርድ ቤት የክስ ሂደታቸውም ወቅት ጭምር ከጎናቸው የቆሙ ደጋፊዎችም ነበሯቸው። ሙባረክ ራሳቸውን የሕዝብ አባት አድርገው ነበር የሚመለከቱት። ያን ገጽታም በስልጣን ላይ በቆዩባቸው የመጨረሻዎቹ ቀናትም ጭምር ሊጠቀሙበት ሞክረዋል። ዳሩ ግን ያ አትንኩኝ ባይነታቸው ታህሪር አደባባይ ላይ የሰፈረው ተቃዋሚ ቀድሞ ነበር እንጂ ለሀገር መስራት በሚል ቁጣ ፍንክች እንዳይል ከማድረግ በስተቀር የጠቀማቸው ነገር የለም። ቆንጅትን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ የሆነው ቅንብር ታዲያ ቀደም ብለን በእለቱ በዕለቱ አቢይ ርዕስ የጠቀስ ነው በዛሬው ዕለት ከስር እንዲለቀቁ የአቃቤ ህግ መጠየቂያ ያቀረበባቸውን ሰዎች ጉዳይ ይመለከታል በባህር ዳር መቀሌና ደሴ መካከል እንመላለሳለን የፖለቲካ ምህዳሩን ለማስፋት በሚል የሚወሰዱ እርምጃዎች የህግ የበላይነትን ከማረጋገጥ ጋር ሚዛኑን ጠብቀው መሄድ እንዳለባቸው የአሜሪካ ድምጽ ያነጋገራቸው ምሁራን ይናገራሉ። አንዳንዶች የህግ የበላይነትን አያስከብርም እርምጃም አይወስድም በማለት የሚተቹት፣ ከዚህ በተቃራኒ የቆሙት ደግሞ እርምጃው በዛ አምባገነን ሆነ እስከ ማለት የሚወቅሱት የጠቅላይ ሚኒስትር አብይ መንግስት ለስልሳ ሶስት አሳሪዎች ምህረት አድርገዋል ይለናል። ይህ በራሱ ግን የተለያዩ አስተያየቶችን ማስከተል ሁኔታ የታየው ዛሬ የአሜሪካ ድምጽ ያነጋገራቸው ምሁራንም ምህረት የማድረጉን የመንግስት እርምጃ በተለያዩ ሚዛኖች ማየት መርጠዋል። ባህር ዳር እንሂድና አስቴር ምስጋናው ካነጋገረቻቸው እንጀምር። ሰሬ ጠቅላይ አቃቢ ህግ የህዝቡን ሰላምና ደህንነት ለማስጠበቅና የህግን ተጠያቂነት ለማረጋገጥ በከባድ የሙስና ወንጀሎችና በሰብአዊ መብት ጥሰት የተጠረጠሩ የ63 ዜጎች ክስ መቋረጡን በመግለጫው አስታውቋል። ተቋሙ በወጣው ዝርዝር መሰረት የአማራ ብሔራዊ ንቅናቄ አብንና የሚቴክ ከፍተኛ አመራሮች እንዲሁም ሌሎች ይገኙበታል። ይህ የመንግስት ውሳኔ እንዴት ይታያል በማለት በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ምሁራንን አነጋግረናል። የመጀመሪያው አስተያየት ሰጪ አቶ ቻላቸው ታረቀኝ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። መንግስት የወሰደው እርምጃ ለዲሞክራሲ ስርአት ግንባታ ጅማረው ጥሩ ነው ይላሉ። ብዙ ጊዜ የኢትዮጵያ ፖለቲካ በቀል በመበቃቀል ላይ የተመሰረተ ነው። የበቀል ፖለቲካ ደግሞ ሀገርን አያሳድግም፣ ሀገርን ይጎዳል። ከዚህ አንጻር ስታዩ የበቀል ምዕራፍን በመዝጋት ኢትዮጵያን ወደ ዲሞክራሲ ለመውሰድ ምናልባት ጥሩ ጅምር ሊሆን ይችላል። በሌላ በኩል ግን ይህ ሲባል ደግሞ ወንጀል የሰራ ሰው ደግሞ ሁልጊዜ ነጻ መሆን አለበት ማለት አይደለም። ወንጀለኛ ሆኖ በፍርድ ቤት የተረጋገጠበት ሰው አግባብ የሆነ ቅጣት ማግኘት አለበት። በዚህ በኩል ጠቅላይ ዓቃቤ ሕግ ይዘናገር ብዬ ለስብ ይታ ለፖለቲካ ምህዳሩ ግን ዙሮ ዙሮ ካሁን ቀደም ከነበረው የኢትዮጵያ ፖለቲካ አንጻር ስናየው ሰዎች በፖለቲካ አቋማቸው በሀሳብ ልዩነታቸው የሚታሰሩበት የሚገረፉበት ሁኔታ ነው የነበረው እንጂ ወንጀለኛ ሆኖ ተረጋግጦባቸው አልነበረም። ከዚህ አንጻር ሰዎች ሀሳባቸውን በነጻ እንዲያራምዱ የሚገፋፋና የዲሞክራሲ ምህዳሩን ለማስፋት ምናልባት ጅምር ሊሆን ይችላል። ጥሩ ነው ብዬ ነው የማየው። ሌላው አስተያየት ሰጪ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህርና የሶስተኛ ዲግሪ ተማሪ አቶ በውቀት ድረስ ናቸው። ውሳኔው ጥሩ ቢሆንም የህግ የበላይነት ግን ሊታሰብበት ይገባል ነው ያሉት። የእነዚህ ግለሰቦች ክስ መቋረጥ ትልቅ አንድምታ ወይም ጥሩ ነው ብዬ አስባለሁ። ምህረቱ ወይም የእነዚህ ግለሰቦች ክስ መቋረጥ አንድምታ አለው ሲባል አንደኛ ወንጀል የሰሩ ወይም የፖለቲካ አመራር ውስጥ ሲሳተፉ የነበሩ ሰዎች ወንጀል ሰርተው ከሆነና እጅ ከፍንጅ ከተያዘ ወይም ወንጀለኝነታቸው ተረጋገጠ፣ ይሄ ማለት ግን የህግ የበላይነት ለድርድር ይቅረብ ማለት አለም። እንደሚታወቀው አንድ ሀገር ጸንታ የምትቆመው የህግ የበላይነት ሲከበር ብቻ ነው። ስለዚህ ሁሉም ሰው በህግ ፊት እኩል ነው። ህግ ስናስፈጽም መንግስት ይህን በሚያደርግበት ወቅት በተለይ በፖለቲካ ውስጥ የሚንቀሳቀሱ ግለሰቦችን ባላቸው የፖለቲካ አስተሳሰብ ምክንያት በደንብ በአግባቡ ውስጥ ሳያጣራ በህግ ጥላ ስር መዋሉ ላይ ከፍተኛ ጥንቃቄ ማድረግ አለበት ብዬ አስባለሁ እንጂ የህግ የበላይነት ጉዳይ ለድርድር የሚቀርብ ነገር አለም። አቶ ቻላቸው እንደሚሉት ለነዚህ ተጠርጣሪዎች ምህረት በማድረግ በሀገሪቱ ውስጥ ያለውን የፖለቲካ ውጥረት ሊፈታ አይችልም ነው ያሉት። ለኢትዮጵያ ፖለቲካ ምን አይነት አስተዋጽኦ ሊያበረክት ይችላል የሚለው ጥሩ ጥያቄ ነው። ናብን ወይም የአማራ ብሔራዊ ንቅናቄ ለአማራ ህዝብ ጥቅም ቆሚያለሁ የሚል ድርጅት ነው። ክርስቲያን ደግሞ የዚህ አመራር ነው። መፈታቱ ጥሩ ነው። እኔም ደስ ይለኛል በመፈታቱ ወደፊት ለክልሉ ህዝብ የተሻለ ፖለቲካ ትግል፣ ለክልሉ ህዝብ ጥቅም መጠበቅ የተሻለ አስተዋጽኦ ሊያበረክት ይችላል። በዛ አንጻር ስታዩ መፈታቱ እሰየው ነው፣ ጥሩ ነው። ነገር ግን እዚህ ጋር መሰመር ያለበት ጉዳይ ምንድን ነው? በአማራ ክልል ፖለቲካ ላይ ግን ወሳኝ የሆነ ለውጥ የክርስቲያን መፈታት በአማራ ክልል ህዝብ ወይም በክልሉ ፖለቲካ ላይ ወሳኝ የሆነ እንድምታ ይኖረዋል ብዬ ግን አላስብም። ለምን? ጥሩ ጥያቄ ነው። የአማራ ክልል ፖለቲካ የሚዘውሩ ነገሮች የግለሰቦች መታሰር፣ የግለሰቦች መፈታት አይደሉ። የአማራ ክልል ፖለቲካ የሚዘውር የህዝቡንም ቀልብ የሚገዙ የፖለቲካ ሁነቶች ምንድናቸው ከተባለ አንደኛ የማንነት ጥያቄዎች አሉ። የወልቃይት፣ የራያ፣ የደራ አማራ፣ የመተከል የማንነት ጥያቄዎች አሉ። ከማንነት ጥያቄ ባሻገር የወስን ጥያቄዎችም አሉ። ስለዚህ የአማራ ክልልን ህዝብ ቀልብ የሚገዙ የፖለቲካ ሁነቶች የነ ክርስቲያን መፈታት ጥሩ ሆኖና ወደፊትም ለክልሉ ህዝብ ጥቅም መጠበቅ የተሻለ የፖለቲካ ትግል ያደርጋል ብዬ ብጠብቅም በወሳኝነት ግን የአማራ ክልልን የፖለቲካ ሁነት የሚቀይር ምናልባት በዶክተር ዐቢይ የሚመራው የለውጥ መንግስት ጊዜ ወስዶ በሰከነ መልኩ ነገሮችን በሰላማዊ መልኩ ይፈታል ብሎ ስለሚጠብቅ ህዝቡ እየቻለው ስለሆነ ነው እንጂ በወሳኝነት የፖለቲካ ሁነቱን የሚቀይሩት እነዚህ ናቸው። አቶ በውቀት በበኩላቸው የተደረገው ምሕረት የሀገሪቱን የፖለቲካ ውጥረት በከፊልም ቢሆን ይፈታል ሲሉ አስተያየታቸውን ሰጥተዋል። የእነዚህ ግለሰቦች መፈታት ለተወሰኑ የፖለቲካል ፓርቲዎች አዎንታዊ ትርጉም ሊኖረው ይችላል። ነገር ግን በአጠቃላይ ምን ማለት ይቻላል? መንግስት ሕግና ደንብ አስከብራለሁ ብሎ በሚንቀሳቀስበት ወቅት ሁሉንም ዜጎች በእኩል ዓይን በማየት በሁሉም የሀገሪቱ አካባቢዎች የሚንቀሳቀሱ ፖለቲካል ፓርቲዎች ካሉ የሀገሪቱን ሕግና ደንብ ክብረው እንዲንቀሳቀሱ ማድረግ አለበት የሚል አስተያየት ነው ያለኝ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የፖለቲካ ምህዳሩን ለማስፋትና ዘላቂ ሰላምን ለማምጣት ሲባል የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች ጉዳያቸው በህግ አግባብ ታይቶ ክሳቸው እንዲቋረጥ ፍንጭ ሰጥተው እንደነበር ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው አመሰግናለሁ። አድማጮቻውን ደግሞ ወደ መቀሌ እንሂድ። ሙልጌታ አጽብሃ ወደ መቀሌ ዩኒቨርሲቲ ጎራ ብሎ በርዕሱ ላይ አንዳንድ ምሁራን አነጋግሯል። የፌዴራል አቃቢ ህግ ዛሬ በምህረት ክሳቸው እንዲቋረጥ ከእስር እንደሚፈቱ ስማቸው ከተዘረዘረ ስልሳ ሶስት ተጠርጣሪዎች መካከል የትግራይ ተወላጆች ይገኝባቸዋል። በጉዳዩ ላይ አስተያየት የሰጡ ረዳት ፕሮፌሰር የማነካሳም በመቀለ ዩኒቨርሲቲ የህግ መምህር ናቸው። እስረኞቹ መፈታት ለታሳሪዎች እና ቤተሰቦቻቸው መልካም ነው ብለዋል። በጉዳዩ ላይ መንግስት ግልጽ የሆነ መረጃ ለህዝብ አላቀረበም ብለዋል። መፈታት ጥሩ ነው። የታሰረ ሰው ሲፈታ ማለት ነው፣ ቀላል ነገር አይደለም። በተለይ ለተፈቱ ሰዎች ቤተሰቦቻቸው እንኳን ደስ አላቸው ለማለት እፈልጋለሁ። ከዛ ቀጥሎ አሁን ካለው ፖለቲካ ሁኔታ በሀገሪቱ ማለት ነው ስናየው ያው መሰረታዊ የሆነ ለውጥ ያመጣል ብዬ አላስብም። መፈታታቸው በነሱ በአጠቃላይ ቤተሰብ ብሎም እስከ ህብረተሰብ ሊደርስ የሚችል እና በጎ ነገር እንዳለ ዘንግቸው ሳይሆን አሁን የተፈቱት ስናይ ባለፈው የብልጽግና ፓርቲ ሊቀመንበሩ በመሩት ስብሰባ የትግራይ ተወላጅ የብልጽግና ፓርቲ አባላት በሚል ማለት ነው ያስተላለፉት መልእክት ስናይ በዶክተር አብርሃም በላይ የቀረበውን ከዚህ ከእስረኞች ጋር በተያያዘ የሚያስተያይዝ ጥያቄ ሲቀርብ እንግዲህ ህዝቡን ለማረጋጋት ሲባል መሰረታዊ የሆነ የህግ ጥሰት እስከላስከተለ ድረስ ከፍተኛ ሙስና ወንጀል የፈጸሙትን ካልሆነ ለፍርድ የተቀረቡትን ካልሆነ ሌሎቹን ህዝቡ እንዲረጋጋ በሚያስችል መልኩ ስለሚፈቱበት ሁኔታ ጠቅላይ አቃብ ህጉ አሳይመንት እንዲወስድ የሚል አቅጣጫ ሰጥተዋል። ስለዚህ መሰረታዊ ለውጥ በፖለቲካው ባለንበት ሁኔታ ያመጣም ያልኩበት ምክንያት እስሩ የተፈታው አገራዊ አንድምታ እንዲኖረው ሳይሆን ከብልጽግና ፓርቲ ፖለቲካው ትርፍ አንጻር የተደረገ ስለሆነ የአፒዝ አፒዝመንት የፓርቲ አፒዝመንት ፖሊሲ ነው። እንግዲህ ጠቅላይ ሚኒስትሩ እንደ መንግስት ወክለውም አይደለም ይህንን መግለጫ የሰጡት የብልጽግና ፓርቲ ስብሰባ ወይም መግለጫ አባላት ስብሰባ በተደረገው መድረክ ነው እና ይህም መሰረታዊ የሆነ የሲስተም። ስለዚህ ህዝቡ ብዙ ጥያቄዎች አሉት። የሰላም፣ የህገ መንግስት፣ መፈናቀል፣ የኢኮኖሚው መቀዛቀዝ፣ ብዙ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጥያቄዎች አጠቃላይ ሀገሪቱ ሁሉና የሚመለክቱ ጥያቄዎች ባሉበት ለአንድ ፓርቲ በፓርቲው ስም በፓርቲ ስብሰባ መድረክ ላይ በተሰጠው አቅጣጫ ሰዎቹ መፈታታቸው እንደ ሰው ደስ የሚል ሆነው መሰረታዊ የሆኑ ፖለቲካዊ ጥያቄዎች የሚመልስ አይደለም። ምክንያቱም ወንጀል መዋጋት፣ መመርመር፣ መክሰስና ማሰር የመንግስት ግዴታ ሁኔታ የቀን ተቀን ስራው ነው መሆን ያለበት። ስለዚህ አንድ ሰው ወንጀል ፈጽሞ የምታስረው ወይም የምትፈታው ከፖለቲካዊ ተርፍ ከሆነ ይሄ ልክ የሙስና ሚሄሉ ወንጀሎች ኖርማል ግዴታ ሳይሆኑ በፖለቲካ የቁማር ጨዋታ የመጫወቻ ካርድ አድርገን እነዚህ ወንጀሎች እንደመጠቀም ስለሚመስለኛል። በስልክ አስተያየታቸው የሰጡ የዩኒቨርሲቲው የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር የማነዘር አይ እንዲህ ብለዋል። ዜናውን እንደሰማው በሁለት ነው የሚሄዱት። አንደኛ በበጎ ነው፣ ግለሰቦቹ እንደምናውቀው ያው የራሳቸው ስብና ያላቸው ቤተሰብ ያላቸው የራሳቸው ስራ የነበራቸው ስለሆኑ ተፈቱ፣ ምህረት ተደረገላቸው ሲባል ያው ጥሩ ነው፣ ምህረት ጥሩ ነው፣ መፍዳት ጥሩ ነው። ስለዚህ እንኳን ለዚህ አበቃቸው የሚል ነው አንደኛው። በሁለተኛ ግን መግለጫ ሲሰጡ ባለስልጣኑ ፖለቲካ ምህዳሩ ሲባል ነው ያሉት። የህግ እስረኞች ሆነው ግን የፖለቲካ ምህዳሩ ሲባል ተፈቶ እንዲፈቱ ተወስናን ነው ያሉትና የህግ እስረኞች ከሆኑ ህግ ፕሮሰስ ነው መፍዳት የህግ ፕሮሰስ ይሄዳል። የምህረት አዋጆች አሉ እንደምናውቀው። እንደተባለው ግን ለፖለቲካ ምህዳሩ ተብሎ ነው። ስለዚህ እነዚህ ሰዎች የፖለቲካ እስረኞች ነበሩ ማለት ነው። አንደኛው። ሁለተኛው አሁንም የተወሰደው እርምጃ ለፖለቲካ ዓላማ ከሆነ ለበጎ ነው ወይስ የፖለቲካ አጀንዳ ለመፍጠር ወይም የሆነ አካብን ለመጠቀም ወይም በድል ነው ወይ ብለህ ታስብና ይሄ ነገር አንሰርቴን ያደርጋል። ስለዚህ ይሄ ጉዳይ የፖለቲካ አላማ መጠቀሚያ እንዳይሆን ደግሞ ሁለተኛ ስጋት በቀጣይ በዚህ ጉዳይ ግልጽ የሆነ መረጃ ለህዝብ ይፋ መደረግ አለበት ሲሉ የህግ ምሁሩ ተናግሯል። ግልጽ የሆኑ አቅጣጫዎች ለምንድነው የተፈቱት የሚለው እንደ መንግስት እንደ ፓርቲ ሳይሆን እንደ ብልጽግና ፓርቲ ሳይሆን እንደ መንግስት ምክንያት መንግስት ነው ያሰረው ፓርቲ አይደለም የሚያስረው የሚፈታውና እንደ መንግስት አቅጣጫው ያልታሰሩት፣ የታሰሩት፣ የተፈቱት፣ ያልተፈቱት በግልጽ መቀመጥ መቻል አለበት። ከዛም አልፎ መፈታቱ የተቀሩትም ሰፋ ብሎ ዝም ብሎ ለፖለቲካው ትርፍ ብቻ ሳይሆን አገራዊ መስማማት መግባባትን በሚያመጣ አሁን ያሉ ፖለቲካዊ ሽኩቻዎችን በሚያስወግድ መልኩ በቅንነት የተሞላ ቢሆን ምናልባት ከዛ ቀጥለን ማውራትም የተሻለ ቦታ ሰጥቶ ለመገሰጽም ለመደገፍም የሚመች ይሆናል። የፖለቲካል ሳይንስ ምሁሩ ረዳት ፕሮፌሰር የማነ ዘርአይ በበኩላቸው በቀጣይ እስረኞች በምህረት መፍታት ለፖለቲካ ፍጆታ መዋል የለበትም ብለዋል። ተገይዘ የነበረ የህግ ጉዳይ በህግ ፕሮሰስ ነው ማለቅ ያለበት። ሁሉም ጉዳይ ላይ የፖለቲካ ኢንተርስት እየገባ ኢንተርቪ የሚያደርገውን አስቸጋሪ ነው። ስለዚህ የፖለቲካ ኢንተርቬንሽኖቹ በሁሉም ጉዳይ ላይ መግባታቸው ያሰጋሃት ፍሉይድ ሊያደርገዋል ሲስተሙ። በህዝብ በኩል ደግሞ ለግለሰቦች ያለን በጎ አስተሳሰብ ጥሩነት እንዳለ ሆኖ ግን ደግሞ ለሌላ ፖለቲካ አላማ እንዳይሆን ጥንቃቄ ያስፈልገዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሙልጌታ ጽፋሀን ለዘገባው አመሰግናለሁ። አድማጮች፣ አሁን ደግሞ ወደ ደሴ እና ቀናና መስፍን አድራጌ በተመሳሳይ ርዕሰ ጉዳይ ያነጋገራቸው የሰጡትን አስተያየት እንከታተል። የፌዴራሉ ጠቅላይ አቃቤ ሕግ የድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ ለተለያዩ መገናኛ ብዙኃን በሰጡት መግለጫ ክሳቸው ከተቋረጠው ውስጥ ከሜቴክ ምዝበራ፣ ከቤንሻንጉል ጉሙዝ ክልልና ከሲዳማ ግጭት እንዲሁም ከሰኔ 15 የከፍተኛ የመንግስት ባለስልጣናት ግድያ ጋር ግንኙነት አላቸው ተብለው እየተጠረጠሩ ናቸው። በክሱ መቋረጥ ዙሪያ አስተያየታቸውን የሰጡ ምሁራንና የተፎካካሪ ፖለቲካ ፓርቲ አባላት እንደሚሉት ውሳኔው በበጎ መልኩ የሚታይ ነው። በደቡብ አፍሪካዊ ዩኒቨርሲቲ ኦፍ ዘ ዌስተርን በታሪክ ትምህርት ሶስተኛ ዲግሪያቸውን ሰርቶ ያጠናቀቁት ምስጋናው ታደሰ ከነባሩ የእርስ በርስ መጠላለፍ በመውጣት የተሻለ አገራዊ ገጽታ እንድንላበስ የሚያደርግ ውሳኔ ነው ብለውታል ወደኋላም መለስ ብለን የሀገራችንን የፖለቲካ ምህዳር ታሪክ ስንመለከተው እርስ በርስ መጎሻሸም የበዛበት አንዱ ሌላውን በጠላትነት የሚመለከትበት የሚፈልጅበት እስርና ግድያ የበዛበት ሆኖ እናገኘዋለን በደርግ ዘመንም በቀይ ሽብር የሆነውን ነገር ታሪክ የሚያወሳው ነው ባለፉት ሀያ ሰባት አመታትም የነበረው በግፍ የማሰር ያለ ሕግና ያለ ፍርድ የመግደል በእስር ቤትም ሰዎችን የማሰቃየት ሁኔታዎች ናቸው የተመለከት ናቸው። እና እነዚህ ጉዳዮችም ናቸው ሕዝብም ሆ ብሎ ተነስቶ መንግስታት እንዲገለባበጡ ወይ ደግሞ እንዲቀያየሩ ካደረጓቸው ነገሮች አንዱና ዋናው ይህ የእስርና የግድያ የግፍ አያያዝ እንደሆነ እንመለከታለን። እንግዲህ ከዚህ አንጻር ዛሬ የተሰማው ዜና ከታሪካችን አንጻር በሁለት መልኩ ልንመለከተው እንችላለን። ጠቀሜታውን ማለት ነው አንደኛ በህዝብ መድረክ የሚኖር ያደርጋል። በመንግስትም በኩል ደግሞ እንዲህ አይነት ነገሮችን በማርገብ እና የፖለቲካ ምህዳሩን በማስፋት በህዝቡ ዘንድ አመኔታን የማገኘት ተቀባይነትን የማገኘት የተወሰነ ተጽዕኖ ይኖረዋል። ደቡብ አፍሪካን የዛሬው ከፍታ ላይ ያደረሳት ይቅርታ ነው ሲሉ ይገልጻሉ። እንደሳቸው ደቡብ አፍሪካ ውስጥ የፖለቲካ ምህዳሩ የሰፋው የሚያጠፋ ባለመኖሩ ሳይሆን ለይቅርታ የተዘጋጀ አመራርና ህዝብ በመፈጠሩ ነው። የደቡብ አፍሪካው በጣም ለዓለም ምሳሌ የሚሆን ድርጊት ነው የተደረገው ለበርካታ አመታት አፓርታይድ ገናኝ የሆኑ ወንጀሎች ተፈጽመዋል። የፈጸሙትም ሰዎች በህይወት አሉ። ማንዴላ ወደ ስልጣን ሲመጡ እነዚህን ሰዎች በማሰርና እነዚህን ሰዎች ይቅር በማለት መካከል ያለውን ነገር ነው ሚዛን ላይ ያስቀመጡት። ስለዚህ በህዝባቸውም ዘን ያሰረጡት ነገር ምንድን ነው? ይህንን ነገር በይቅርታ መሻገር ነው ያለብን። አሁን በእስርና በግድያ በቅጣት ይህን ብናልፈው ሌላ ቁርሻ ያስከትላል። ስለዚህ ለዘላቂ ሰላም ለሀገር መረጋጋትና አንድነት ይባል በዳዮቹ በተ ከበደዎች ፊት እየቀረቡ ይቅርታን ይጠይቁ፣ ህዝቡም ደግሞ ይቅርታቸውን ተቀብሎ በዚህ መልኩ ነገሩ እንዲቋጭ ነው የተደረገው እና አሁን ፈጣን በሆነ ሁኔታ ደቡብ አፍሪካ በዲሞክራሲ ሲስተም ውስጥ እንድትገባ ያደረገ፣ ሁሉም ተከባብሮ በሰላም እንዲኖር ያደረገ፣ ጠላትና ወዳጅ ሳይሆን ሳይጎሻሸም አብሮ እንዲኖር ያደረገ ነው። በኦልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህሩ ተስፋ የተሾመ ይህን ይላሉ። ባለፉት ሁለት ዓመታት ኢትዮጵያ እንደ ሀገር ለውጡን ከተቀበለችበት ጊዜ ጀምሮ የተለያዩ እንከኖች ያጋጥሟታል። ከነዚህም ውስጥ የመጀመሪያው በሜቴክ ውስጥ የተፈጸሙ የሙስና ወንጀሎች ሲሆኑ የሁለተኛው ደግሞ ከፍተኛ የመንግስት አመራሮች ላይ በሰኔ 15 ቀን የተፈጸመው ግድያ ነው። እንደዚሁም የሲዳማም የክልነት ጥያቄም እንደትልቅ መሰናክሎች ሆነው የሀገሪቱን ሉዓላዊነትና የመንግስትን አቅም የተፈታተኑ ጉዳዮች ነበሩ። ያው ዛሬ ከሰዓት በኋላ እንደሰማ ነው የፌዴራሉ ጠቅላይ አቃቢ ሕግ በሰጠው መግለጫ በዚህ ወንጀል የተጠረጠሩና ሌሎችንም ሰዎች ክስ ማቋረጡን ይፋ አድርጓል። የእነዚህ ሰዎች መለቀቅ አዎንታዊ ፋይዳ አለው። የፖለቲካ ምህዳሩ ማስፋት እጅግ በጣም ጠቀሜታ ይኖረዋል። ያ ማለት የተለያዩ የፖለቲካ አስተሳሰቦች አሉ። ስለዚህ እነዚህ የተለያዩ የፖለቲካ አስተሳሰቦች ለሀገር ግንባታ ስለሚጠቅሙ ማለት ነው። ሁለተኛው እነዚህ ክሳቸው የተቋረጠ የተሰጣቸውን እድል በመጠቀም በድለነዋል ብሎ የሚያስቡትን ህዝብ እንዲክሱ እድል የሚሰጥ ይሆናል። ለሀገር አንድነትም ይጠቅማል። በተለይ ልዩነቶችን በውይይት ለመፍታት ለሀገር ግንባታም የራሱን አስተዋጽኦ ያደርጋል ብዬ አስባለሁ። የዳሴ ከተማ ኢዜማ ሊቀመንበር አይነቱ ሀይሉ በበኩላቸው መንግስት የወሰደውን እርምጃ አድነቀዋል። ሁለቶችም ለነጻነት ሲታገሉ የነበሩ በርካታ የፖለቲካ እስረኞች በተለይ በአሁኑ ለውጥ የተፈቱ መሆናቸው ይታወቃል። ይህ ራሱ በሀገራችን የተጀመረው የዲሞክራሲ ግንባታ ዘላቂ እንዲሆን ያደርገዋል። በመሰረቱ ወደ ምርጫ ለመቅረብ በሀገራችን ውስጥ ሰላምና መረጋጋት መፍጠር ያስፈልጋል። በተለይ ኢዜማ ዋናው አላማችን በዚህ ሀገር ላይ የምንንቀሳቀሰ የፖለቲካ ፓርቲዎች በዋናነት አንደኛው በሀገራችን ውስጥ ሰላምና መረጋጋትን መፍጠር ነው። ሁለተኛ የዜጎችን የፖለቲካ ሰብአዊና ኢኮኖሚያዊ መብቶች እንዲከበሩ ማድረግ ነው ነው። ከዚህ አኳያ መንግስት እየሰራ ያለው ለውጡን ለማስኬድ በትክክል ዜጎች ተጠቃሚ እንዲሆኑ ለማድረግ ከፍተኛ ስራ እየሰራ መሆኑን አመላካች አለ። ይህም አመላካች ደግሞ በተጠናከረ ሁኔታ እንዲሄድ አስተያየትን እሰጣለሁ። ብዙዎቹ በክሱ መቋረጥ እና በታሳሪዎች መለቀቅ በጎ እይታ ቢኖራቸውም ስጋታቸውንም ገልጸዋል። አክራሪ የፖለቲካ ኃይሎች የመንግስት የምህረትን እርምጃ በተዛባ መልኩ በመተርጎም የብጥብጥ ተግባር ላይ እንዳይሰማሩ ሲሉ ከነዚህ ሰዎች መለቀቅ ጋር ያይዞ አንዳንድ ሰዎች ተመሳሳይ አይነት ጥፋት ብንፈጽምም ክሳችን ይቋረጥልናል ብለው እንዲያስቡ ሊያደርግ ይችላል። ስለዚህ እንደዚህ አይነት ስጋቶችን ለማስወገድ ደግሞ ገና ከጅምሮ መንግስት እንደዚህ አይነት ሰዎችን የፍርድ ሂደት ማከናወን ሲጀምር በተጨባጭ መረጃ ላይ ተመስርቶ ቢሆን እንደዚህ አይነት ችግሮችን ለማስወገድ የበኩልን አስተዋጽኦ ያደርጋል እና የህግ የበላይነትም ለማስከበር የራሱን ሚና መወጣት አለበት። ምንም አይነት ፖለቲካዊና ማህበራዊ ውሳኔ ህዝብ የኔ ነው ብሎ ሲቀበልና ሲተገበረው ለተግባራዊነቱም ደግሞ ሲተባበር ነው ዘላቂ የሚሆነው እንደዚህ ባሉ አጋጣሚዎች ህዝብም ስለ ሰላሙ ሲል፣ ስለ ሀገር እድገትና ብልጽግና ሲል፣ ከሌሎች ጋር አብሮ ስለመኖር ሲል እንደዚህ አይነት ጽንፈኛ ቡድኖችን የማጋለጥ እና ከጉጆ የማውጣት ኃላፊነት ይጠበቅበታል። እንዲህ አይነት ነገሮችን በመንግስት ፖሊሲ እና በህግ አስፈጻሚው ብቻ ጫፉ ላይ ማድረስ አይቻልም። በሀገሪቱ ውስጥ የምንንቀሳቀስ የፖለቲካ ፓርቲዎች በቅድሚያ በተለይ በዚህ ሀገራችንን ሰላምና ማረጋጋት በተመለከተ ከመንግስት ጎን ሆነን ይህንን እንቅስቃሴ ማገዝና መርዳት አለብን። በተለያዩ የወንጀል ድርጊቶች ከተጠረጠሩ ሶስት ሺ ስድስት መቶ አምስት ሰዎች ውስጥ እስካሁን በቁጥጥር ስር የዋሉት አንድ ሺ ስድስት መቶ ሰማኒያ ሁለት መሆናቸውን ፋና ብሮድካስቲንግ ኮርፖሬት የዳይሬክተሩ መግለጫ ዋቢ አድርጎ ዘግቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው አመሰግናለሁ። አድማጮች ለዚህ ምሽት የመጨረሻ ወዳደርግ ነው ሳምንታዊ ቅንብር ነው የምናልፈው ሐኪሞን ይጠይቁ የኮሮና ቫይረስ ስርጭትና የደቀነው ፈተና። በኮሮና ቫይረስ እና ሌሎች ተላላፊ በሽታዎች ዙሪያ ለሚቀርቡ ጥያቄዎች በተደጋጋሚ በፕሮግራማችን በመቅረብ ምላሽ የሚሰጡን ፕሮፌሰር ዳዊድ ሰይድ ሲራጅ በዩናይት ስቴትሱ የማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተርም ናቸው። በኢትዮጵያ ላለፉት ጥቂት ሳምንታት ሙያዊ አገልግሎት ሰጥተው ወዲህ ወደ ዩናይት ስቴትስ እንደተመለሱ በስልክ አግኝቻቸዋለሁ። በቫይረሱ ወረርሽኝ የዓለም አቀፍ ገጽታ ነው የምንጀምረው። በብዙ አስር ሺዎች በምርመራ የተረጋገጡ ለቫይረሱ የተጋለጡ ሁማን ካሉበትና የቫይረሱ መነሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት እየተዛመተ ያለው ወረርሽኝ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ የተረጋገጠባት ኮሪያ የፍጥነት መዛመቱን ለመግታት ትንቅንቅ ይዛለች። ለቫይረሱ ለቫይረሱ የተጋለጡ ሰዎች ቁጥር በአንድ ቀን አዳር ከ229 ወደ 283 ያሻቀበበት ጣሊያን ቱስካንና ሲሲሊ ግዛቶች አዳዲስ ለቫይረስ የተጋለጡ ሰዎች መታወቁና ጣሊያን ብቻ ሳይሆን በጣሊያንና የሸንገን አካባቢ ወይም ክልል ውስጥ ያለ ተጨማሪ ቪዛ እንደ ልብ በሚዘዋወሩባቸው ሀገሮች መላው አውሮፓ በፍጥነት እንዳይዛመት ስጋት ደቅነዋል። የዓለሙ አክሲዮን ገበያ ዎል ስትሪት በዚሁ በኮሮና ቫይረስ ዛቢያ በዓለም ዙሪያ በፍጥነት መዛመት ላይ በአንዲት ዕለት ብቻ ባለፉት ሁለት ዓመታት ታይቶ በማይታወቅ ደረጃ ከፍተኛ ማሽቆልቆል አስመዝግበዋል። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመው ቡድን የሚመሩት ምክትል የጤና ሚኒስትሯ ኢራን ሂሪርቺ ለቫይረሱ መጋለጣቸው ተዘግበዋል። ፕሮፌሰር ዳውድ የዚህ ዓለም የዚህ ገጽታ ምንድን ነው በሚል በሰፊው አነጋግሬያቸው አለሁ። በአጭሩ የሚሰጡትን አስታውቀን የኢትዮጵያን ጉዳይ በሌላ ፕሮግራም እንመለከታለን። አመሰግናለሁ አሉላ ምክንያቱም ሁልጊዜ እንደዚህ ዓይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየዓመቱ የሚመጣው ኢንፍሉወንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለው ቁጥር በጣም በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱ ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁሉ ጊዜ ፍራቻው የሚጠበቅ ነው። አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆነዋል። ብዙ ጊዜ የሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ ሰማንያ ሺህ የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ ውስጥ የተረጋገጠ ማለት ነው። አዎ በምርመራ የተረጋገጠ። ነገር ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የሕክምና ማህበር ደብሊው ኤችኦ እንደ መመሪያ አድርገው የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ ተጠርጣሪ የሚባሉት ናቸው። እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር ያነጋግራል ስለሆነ፣ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ ሁለት ሺ አምስት መቶ ዎቹ ያህል ሲሞቱ ከአስር ሺ የሚገመቱት የከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ ዋን ሳይቀር ደርሶ ጎብኝቶ ተመልሷል። የቻይናን የመከላከል እንቅስቃሴ በደንብ አድንቃዎት ነው የተመለሱት። ምክንያቱም ምንድነው ያለው በከፍተኛ የሀገሪቷ የፖለቲካ ባለስልጣኖችና የህብረተሰቡ ክፍሎች የሚመራ በጣም በሌላ ሀገር ሊደረግ ይችላል ወይ እስከሚባል ድረስ የሚያክል ከተማዎችን ከአስራ አምስት ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም የኢኮኖሚ የእንቅስቃሴ የህይወት እንቅስቃሴ ያቋረጠ ሎክ ዳውን ያሉት አድርጋ ነው። ይሄ ሁሉ እየተካሄደ ያለው እና እየተላለፈ ያለው እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለው ነገር በጣም በጣም አጠያያቂ ነው። መልካም ይሄ እና ይህንን ስታይ አስፈር እያደርገዋል ማለት ነው። መልካም ዶክተር ዳውድ አሁን ከገለጹት የመጨረሻ ነጥብ እንነሳና በቀጥታ ወደ ኢትዮጵያ ሁኔታ፣ ምናልባትም አድማጮቻችን ወደሚያሳስበው እንውሰድ እንዲህ ያለ የተደራጀ የጤና ቁጥጥር ወይም የጤና እንክብካቤ ባለበት ከፍተኛ አቅም በገንዘብም ሆነ የቴክኒክ አቅም ባለበት አገር እንዲህም የሚያሳስብና ከተሞችን እንዲዘጉ እስከሚያደርግ እርምጃ የሚወሰድበት ቫይረሱ ከተከሰተ በኋላ የሚመጣ ጣጣ የፈጠረውን ሁኔታ ነው የሚያሳየውና እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል፣ አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋሪም የሚመጡት እድል ከፍ ባለበት በእርግጥ ዛሬ በተሰጠ መግለጫ ሕብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩም ገልጠዋል። ክፍተት አድማጮች ይሄ ጥያቄ በሰፊው የምንመለከተው ነው። በነገውና በሰሞኑ እንመለስበታለን። ኢትዮጵያን ጉዳይ አስመልክቶ ስርጭታችን እዚህ ላይ ያበቃ። ትግርኛ ይቀጥላል። ነገ እንገናኝ።